የስራ ሚኒስቴር ብዙ ሰራተኞች አለው። አዎ፣ ከአንድ አንድ ሺህ በላይ ሳይሆኑ አይቀሩም። ኢትዮጵያ ውስጥ የንግድ ስራ ጥሩ ይመስልሃል? አዎ፣ ጥሩ ነው። የንግድ እና የኢንዱስትሪ ሚኒስትሩ ማን ናቸው? አላውቃቸውም። የእናንተ መሥሪያ ቤት ኃላፊ ማን ነው? አቶ ተሰማ ነው። የትምህርት ሚኒስቴር ሹሞች በጣም ደግ ሰዎች ናቸው? አዎ በጣም ደግ ሰዎች ናቸው። በአምስት መቶ ብር ስንት ጊዜ መተዳደር ትችላላችሁ? ሁለት ወር ያህል መተዳደር እንችላለን። በዓለም ውስጥ በውጭ አገር መንግስታት የሚተዳደሩ ብዙ አገሮች አሉ። አዎ ብዙ ናቸው። የኢትዮጵያ መልእክተኞች ሆነው የሚሄዱት እነማን ናቸው? ስማቸውን አላውቅም። የትምህርትና ስነ ጥበብ ሚኒስቴር የሚካሄደው በምክትል ሚኒስትር ነው። አዎን፣ በምክትል ሚኒስትር ነው። ለማል አባትና ለእናቱ ታዛዥ ነው። አዎ፣ ታዛዥ ነው። ከዚህ አገር የሚሄዱትን ሹሞች ሁሉ ትገናኛቸዋለህ። አዎ፣ እገናኛቸዋለሁ። በአገሩ ውስጥ የንግድ ሥራ እየተስፋፋ የሚሄድ ይመስልሃል? አዎ፣ እየተስፋፋ ሄዷል። ተማሪዎቹን ለመጎብኘት የሚመጡት ምክትል ሚኒስትር ማን ናቸው? አቶ ዮሐንስ ናቸው። አቶ ለማ ተራ ሰራተኛ ነው? የለም፣ የመስሪያ ቤቱ ሹም ነው። የሚመጡት ዳኞች ስንት ናቸው? አስር ይሆናሉ። ሹመት የሚፈልጉት ሰዎች ብዙ ናቸው። በጣም ብዙ አይደሉም። ስንት ተራ ወታደሮች አይተሃል? አምስት ተራ ወታደሮች አይቻለሁ። ዳኞቹ ፍርድ ቤት ውስጥ ናቸው አይደሉም? ስለ ሕግ ተምረህ ዳኛ መሆን ትፈልጋለህ? አዎ፣ እፈልጋለሁ። ምክትል የፍርድ ሚኒስትሩ አባትህ ናቸው? አዎ፣ አባቴ ናቸው። ተራ ሠራተኞች ለሹሞቹ ታዛዥ ናቸው? አዎ፣ ቅን ታዛዦች ናቸው። ሕዝቡ በሕጉ መሠረት መተዳደር ይፈልጋል። አዎ ከህግ ውጭ የሚሰሩትን ሰዎች አይወድም። ሹመት የሚፈልግ ሰው የት መስራት ያስፈልገዋል? የመንግስት መስሪያ ቤት ውስጥ መስራት ያለበት ይመስለኛል። አንተ የመንግስት ሹም ነህ? አይደለሁም። ዳኞቹ ለነገሩ ውሳኔ የሰጡት የለም፣ ገና ናቸው። በስራ ሚኒስቴር ውስጥ ከሚሰሩት ሰዎች መካከል ወደ አሜሪካ የሚሄዱት ስንት ናቸው? አምስት ሰዎች ይሄዳሉ። የወሎ መኳንንት ለምን መጡ? ጃንሆን፣ ለማየት ነው። ሰራተኞቹ አሁን ተባብረዋል? የለም፣ አልተባበሩም። ለህዝቡ መላእክተኛ የሚሆኑት ሰዎች የሚመረጡት ከተራው ህዝብ ነው። አዎ ከሁሉም ነው።